በ25 እና በ31 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ጥር 28 2007 ዓ.ም ዝግጅታችን ጀምረ። ጤና ስጥልን፣ እንደምናመሻችሁ። ጤና ስጥልን፣ ክቡራትና ክቡራን አድማጮች፣ እንደምናመሻችኋል። የምሽቱ አስተናጋጆቻችሁ እኔ ሰሎሞን አባተና አሉላ ከበደ ነን። የተቀናጀ እኮ ነው። አሁን ለምሳሌ መታወቂያ አልሰጥም የሚለው አስተዳድር ነው። መታወቂያ ለማስመዘቅ የሚለው ምርጫ ቦርድ ነው። የፊታችን ግንቦት ከሚካሄደው ምርጫ አስቀድሞ የትግራይ ክልል መስተዳድር እና የምርጫ ቦርድ ኃላፊዎች እያጉላሉን ነው ሲሉ የአረና ትግራይ መሪዎች ሮሮ እያሰሙ መሆኑን የሰማችሁት፣ የወቅቱ የአረና ትግራይ ፓርቲ ሊቀመንበር አቶ ብርሃኑ በረሃ ናቸው። የሰማችኋቸው የትግራይ ክልል የምርጫ ቦርድ ኃላፊ አቶ ወልደ ጊዮርጊስ በላይ፣ በአረና የቀረበው ክስ የምርጫ አሰራሩን ሙሉ ስዕል ያስቀመጠ አይደለም ይላሉ። ሓደ ሓደ ነገራት ክማልኡ ዝግብኦም ነገራት ሃልዮም ኣማልኡ ንብሎም ኢና እዚ ኮን ኩሉ ኢና ንገዛ ባል አንዳንድ መሟላት ያለባቸው ነገሮች ካሉ እንዲያሟሉን ጠይቃቸዋለን ይህ ኣለን ዩ ደግሞ ለአረና ትግራይ ብቻ ሳይሆን ለገዙ ፓርቲን ቢሆን እንዲያሟሉ ጠይቀናል። በአብዩ እስ ዘገባ አለን ለዋና ዋና ዜናው ከተያዙ ደግሞ፣ ቦኮ ሐራም ዘጠና ሰዎችን መግደሉን ካመሩን አስታወቀች። ዮርዳኖስ አይሲልን በተጠናከረ ሁኔታ መደብደብ ጀመረች። ሃይማኖታችን ምንም ይሁን ምን እኛ የሰላም መሳሪያዎች መሆን አለብን ሲሉ ፕሬዝደንት ባራክ ኦባማ አሳስቡ። አድማጮች አሁን ዋና ዋናዋን የዓለም ዜና የናይጄሪያ ነውጠኛ ቡድን የቦኮ ሐራም ተዋጊዎች መንደሮቿን ከወረሩባት ከትናንት ወዲህ ቢያንስ ዘጠና አንድ ሰዎች መግደላቸውን ካሜሩን አስታወቀች። የካሜሩን የመከላከያ ሚኒስትር ኤድጋን አለን ጎ ለቪኦኤ በሰጡት ቃል ፎቶኮል በተባለችው የድንበር ከተማ አቅራቢያ ከቦኮ ሐራም ተዋጊዎች ጋር በተካሄደ ግጭት ስድስት የካሜሩንና አስራ ሶስት የቻድ ወታደሮች ተገድለዋል ብለዋል። ቢያንስ አምስት መቶ ሰዎች መቁሰላቸውን የተናገሩት እኒሁ ሚኒስትር አብዛኞቹ ቁስለኞች ወደ ሆስፒታል ባለመወሰዳቸው የሞቱት ሰዎች ቁጥር ሊጨምር እንደሚችል አሳስበዋል። ጽንፈኛው ቡድን ክልላዊ አደጋ ደቅኗል የሚለው ስጋት ባለበት በአሁኑ ወቅት ቻድና ካሜሩን ሰራዊቶቻቸውን አዝምተዋል። ቻድ ማክሰኞ ዕለት ፎቶኮል ከተማ ውስጥ ኃይሎቿ ቦኮ ሐራም የሰነዘረውን ጥቃት መክተው ተዋጊዎቹን ማባረራቸውን ገልጻለች። አይኦኤም በሚል የእንግሊዝኛው አጽህሮት የሚታወቀው ዓለም አቀፍ የፍልሰት ድርጅት በማዕከላዊ አፍሪካ ሪፐብሊክ በሚካሄደው ግጭት ሳቢያ ከአራት መቶ ሺህ በላይ የሚሆኑ ሰዎች ከመኖሪያቸው ተፈናቅለዋል ይላል። ባለፈው ዳር ወር በተደረገው ጥናት መሰረት ወደ አካባቢያቸው እንዳይመለሱ የሚያደርጓቸው ችግሮች የጸጥታና የምግብ ዋስትና ያለመኖር፣ የስራ ዕድል ውሱን መሆኑና አጠቃላይ የመጣኔ ሀብት ድቀት እንደሆኑ አመላክቷል። ባልደረባችን ኪም ሉዊስ በማዕከላዊ አፍሪካ ሪፐብሊክ ያለው የፍልሰቱ ድርጅት ኃላፊ ቶርስተን ሀሼስን አነጋግራ ያጠናቀረችውን ዘገባ አዳነች ትሳይ ይዛ ቀርባለች። በማዕከላዊ አፍሪካ ሪፑብሊክ የዓለም አቀፍ የፍልሰት ድርጅት ኃላፊ ቶርስተን ሀችስ እንደሚሉት በመሰረቱ በአገር ውስጥ ከአካባቢያቸው የተፈናቀሉ ዜጎች ብዛት ከ400 እስከ 410 ሺህ ይሆናል። መጀመሪያ ግን አንድ ሚሊዮን የሆኑ እንደነበር ገልጸዋል። በተጨማሪም በአጎራባች ሀገሮች የተጠለሉ አራት መቶ ሺህ የሚሆኑ የማዕከላዊ አፍሪካ ሪፑብሊክ ስደተኞች እንዳሉ አውስተዋል። ሰዎቹ የሚፈናቀሉት ከተለያዩ ቦታዎች እንደሆነ ሀሸስ ገልጸዋል። ሀገሪቱ ውስጥ ካሉት አካባቢዎች በተለይም ውጊያ ካሉባቸው ቦታዎች ከቡንጉ ብቻ ሳይሆን ከባምባሪ፣ ከዛንባንዳሮን እና ከብዙ ሌሎች ቦታዎች የተፈናቀሉ ይገኙባቸዋል። ዓለም አቀፉ ማህበረሰብ ከአካባቢው ባለስልጣኖች ጋር በመተባበር ስደተኞቹና ተፈናቃዮቹ ያሉበትን ቦታ ለማወቅ እየሞከረ ነው። በግልጽ የሚታወቅ ቁጥር ያለው ባንጊ ብቻ ነው። ምክንያቱም የተፈናቀሉት ሰዎች በተወሰኑ ሰፈር ውስጥ ነው ተጠልለው። ከአካባቢያቸው የተፈናቀሉትን ሰዎች ወደ ቦታቸው ለመመለስ አንዳንድ ጥረቶች እየተደረጉ እንደሆነ ቶርስተን ሃተስ ገልጸዋል በአካባቢያቸው ያለውን ሁኔታ ለምሳሌ በንብረታቸው ላይ የደረሱትና የመሳሰሉትን በማጥናት ላይ እንደሆኑ በገጠሮች ደግሞ የወደሙትን ቤቶችና መጠለያ ሰፈሮችን በማሻሻል ሊመለሱ የሚችሉበት ሁኔታ እየተደረገ ነው ብለዋል ከፖለቲካ አንጻር ደግሞ ሰዎች ወደ አካባቢያቸው ቢመለሱ ጸጥታቸው የሚጠበቅ መሆኑን የሚረጋገጥበት ሁኔታ ለመፍጠር እየተሞከረ መሆኑን በማዕከላዊ አፍሪቃ የፍልሰት ድርጅት ተወካዩ ጠቁመዋል። የአልቃይዳ የየመን ቅርንጫፍ ከፍተኛ አዛዡ ሐሪድ አልናድሃሪ በዩናይትድ ስቴትስ የአየር ድብደባ እንደተገደለበት አስታወቀ። አቃፕ በሚል ምህጻር የሚታወቀው የአረብ ልሳነ ምድር አልቃይዳ ትዊተር ላይ ባወጣው መግለጫ በደቡባዊቱ የየመን ክፍለ ግዛት ሻቧዋ ውስጥ ናድሃሪ ከሌሎች ሶስት ታጣቂዎች ጋር የተገደለው ባለፈው ሳምንት ውስጥ በመኪና እየተጓዘ ሳለ እንደነበር አመልክቷል። ይህ በቅርብ ቀናት ውስጥ ሁለተኛ ጊዜ የተካሄደ የአየር ጥቃት ሲሆን የመን ውስጥ በድሮኖች ድብደባ የምታካሄደው ዩናይትድ ስቴትስ ብቻ መሆኗ ተገልጧል። አቃብ የሕግና ሃይማኖታዊ ጉዳዮች አማካሪው ናድሃሪ በቅርቡ ፈረንሳይ ዋና ከተማ ፓሪስ ውስጥ በሻርሊ ኤብዶ ጋዜጣ ባልደረቦች ላይ የተፈጸመውን ግድያ ሲያሞግስ በቪዲዮ ታይቶም ነበር። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። እስላማዊ መንግስት ቡድን ይዞት የነበረውን የጦር ጀት አብራሪያቸውን ከነ ሕይወቱ አቃጥሎ ከገደለ በኋላ በቡድኑ ላይ በሚካሄደው ጦርነት ውስጥ ዮርዳኖስ ተሳትፎዋን አጠናክራ እንደምታሳድግ ንጉሥ አብደላ አስታወቁ። አይሲልን ለማሸነፍ የዮርዳኖስ መንግስት ከዓለም አቀፉ ጥምረት ጋር እጅግ በቀረበ ትግግዝ እንደሚሰራ አንድ የመንግስቱ ቃል አቀባይ አስታውቋል። ንጉሥ አብደላ በተገደለው አብራሪያቸው ሞአድ አልካሳስቤ ሐዘን ላይ ለመገኘት ቤተሰቦቹን ዛሬ ጎብኝተዋል። የዮርዳኖስ የጦር ጀቶችም ንጉሱ ባዘዙት መሰረት በተጠናከረ ሁኔታ በገቡበት አዲስ ግዳጅ የመጀመሪያውን ተከታታይ የአየር ድብደባ ዘመቻ ዛሬ መክፈታቸውና በርካታ ድብደባዎችን ማድረሳቸው ተዘግቧል። የዩናይት ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ እና የኢራኑ አቻቸው ጃቫድ ሻ ዛሪፍ ስለ ኢራን ኒውክሊየር ፕሮግራም ነው መወያየት የፊታችን ቅዳሜ ሙኒክ ውስጥ ይገኛሉ። ዛሬ ከፍተኛ የአሜሪካ ውጭ ጉዳይ መስሪያ ቤት ባለስልጣናት ይፋ እንዳደረጉት ውይይቱ ባለፈው ወር በተመሳሳይ ርዕስ ላይ ሁለቱ መሪዎች ያካሄዱት ስብሰባ ተከታይ ነው ተብሏል። ብሪታንያ፣ ቻይና፣ ፈረንሳይ፣ ሩሲያና ጀርመን እንዲሁም ዩናይት ስቴትስን የሚጠቀለል ቡድን እንደ አውሮፓ የዘመን አቆጣጠር ከፊታችን መጋቢት ሀያ አራት ከኢራን ጋር በኒውክሊየር መሳሪያዋ አንድ አይነት ስምምነት ላይ ለመድረስ ጥረት እያደረጉ መሆኑ ታውቋል። እስከ ፊታችን ሀምሌ አንድ የመጨረሻ ውል ላይ ለመድረስም ተስማምተዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ ከሀገራቸው ለምስራቅ ዩክሬን ችግር የዲፕሎማሲ መፍትሄ እየፈለገች መሆኗን አስታወቁ። ሆኖም የሩሲያ ታንኮችና ተዋጊዎች ድንበር እየተሻገሩ ሲገቡ አይኖቻችንን ልንጨፍን አንችልም ብለዋል። ሚስተር ኬሪ ይህን የተናገሩት ዛሬ ሐሙስ ከዩክሬን ፕሬዚደንት ፔትሮ ፖሮሼንኮ ጋር ተገናኝተው ከተወያዩ በኋላ በሰጡት ቃል ነው። ዩናይትድ ስቴትስና ና አጋሮቿ ሩሲያን በምስራቅ ዩክሬን የሚዋጉትን ተገንጣዮች በጦር መሳሪያና በተዋጊ ትረዳለች እያሉ የሚወነጅሏት ሲሆን የሩሲያ መንግስት ግን ክሱን ያስተባብላል። የውጭ ጉዳይ ሚኒስትር ኬሪ ኪየቭ ከመድረሳቸው አስቀድሞ አንድ የውጭ ጉዳይ ሚኒስትር ከፍተኛ ባለስልጣን በሰጡት ቃል ዩናይትድ ስቴትስ ለዩክሬን በውጊያው የተጎዱ ሲቪሎችን ለመርዳት የሚውል ተጨማሪ 16.4 ሚሊዮን ዶላር እርዳታ የምትሰጥ መሆኗን አስታውቀዋል። ለመከላከያ የሚውሉ ገዳይ መሳሪያዎች መስጠትን በተመለከተ ደግሞ ዩናይትድ ስቴትስ ጉዳዩን እያጠናች መሆኗን የገለጡት ባለስልጣኑ የዩክሬን ኃይሎች በተባሉት መሳሪያዎች አያያዝ ላይ በቂ ስልጠና አላቸው ወይ የሚል ስጋት መኖሩ ም አስረድተዋል። ታይዋን ውስጥ ትናንት ማለዳ ላይ በተከሰከሰው የመንገደኞች አውሮፕላን አደጋ ሳቢያ የሞተው ሰው ቁጥር 31 ደረሰ። ፍለጋ ላይ የተሰማሩ ቡድኖች እስካሁን ደብዛቸው እንደጠፋ ነው የተባሉ 12 ሰዎችን ለማግኘት እየጣሩ ነው። የትራንስ ኤዥያ ንብረት የሆነው አውሮፕላን ከታይፔ ዞንግ ዞንግሸን አውሮፕላን ጣቢያ እንደተነሳ በአንደኛው ሞተሩ ላይ በደረሰበት እክል ምክንያት በአቅራቢያው በሚገኘው ኪሉንግ ወንዝ ላይ መውደቁ በቪዲዮ ተይዞ ታይቷል። የአውሮፕላኑ ሞተር መስራት ማቆሙን አብራሪው ከአደጋው ከመድረሱ ከጥቂት ሰከንዶች በፊት መልእክት አስተላልፎ እንደነበርም የበረራ ተቆጣጣሪዎች ተናግረዋል። አደጋው በአስገራሚ ሁኔታ በህይወት የተረፉ ቢኖርም እስካሁን አርባ ስምንት ሰው መሞቱ ግን ተረጋግጧል። የቲቤት መንፈሳዊ መሪ ዳላይ ላማ የርኅራሄ የርኅራሄ ሰው ሲሉ አሞግሰዋቸዋል። ፕሬዚደንት ባራክ ኦባማ አሜሪካ በስደት ላይ ካሉት ዳላይ ላማ ጋር አንዳች ግንኙነት እንዳታደርግ ግን ቻይና ቀደም ሲል አሳስባ ነበር። ሚስተር ኦባማ ዳላይላማን በቀጥታ አግኝተው ወይም በግል ተሰብስበው ያላነጋገሯቸው ቢሆንም ዛሬ ረፋድ ላይ ዋሽንግተን ዲሲ ውስጥ በተስተናገደው ዓመታዊ ብሔራዊ የጸሎት ቁርስ ሥነ ሥርዓት ላይ በቅርብ ርቀት ተቀምጠው የነበረ ሲሆን ሰላምታ ተለዋውጠዋል። ዳላይላማ ለቲቤት ግዛት የራስ ገዝ መብት ይገባታል ብለው ሲከራከሩ፣ ቻይና ግን አደገኛ የመገንጠል ሀሳብ አላቸው ስትል ትሟገታለች። በቲቤት አሳቦ ማንኛውም መንግስት፣ በቻይና የውስጥ ጉዳይ ጣልቃ እንዲገባ አንፈቅድም ብለዋል። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ሆንግሌይ ዛሬ በሰጡት መግለጫ ፕሬዚደንት ባራክ ኦባማ ወደ ስልጣን ከመጡ ወዲህ ዳላይላማን ሶስት ጊዜ ተቀብለው ያነጋገሯቸው መሆኑ ይታወቃል። ፕሬዚደንት ኦባማ በዛሬው የብሔራዊ የጸሎት ቁርስ ስነ ስርዓት ላይ ባደረጉት ንግግራቸው እምነታችን ምንም ይሁን ምን፣ እኛ ግን የሰላም መሳሪያዎች መሆን አለብን ብለዋል። በመጨረሻም የፊሊፒንስ ፖሊስ በቅርቡ በደቡባዊቱ የሚንዳናኦ ደሴት ባካሄደው አሰሳ ወቅት ባደረሰው እርምጃ የተገደለው ሰው በእጅጉ ሲፈለግ የነበረ የአንድ ነውጠኛ ቡድን ከፍተኛ አመራር አባል መሆኑን የዲኤንኤ ምርመራ ውጤት ማረጋገጡን የዩናይትድ ስቴትስ ፌዴራል የወንጀል ሚሮ ምርመራ ቢሮ አስታወቀ። የፊሊፒንስ ባለስልጣናት ባለፈው ጥር አስራ ሰባት ባካሄዱት በዚህ ወታደራዊ ዘመቻ የገደሉት ሰው የጽንፈኛው ቡድን መሪው ዙልኪፊል ቢንሄር መሆኑን ሲያስረግጡ መቆየታቸው የሚታወቅ ነው። አርባ አራት የፖሊስ አባላት የተገደሉበት ይህ ዘመቻ በክልሉ ከሚንቀሳቀሱት አማጽያን ጋር ተጀምሮ የነበረውንና በቋፍ የነበረውን የሰላም ሂደት አደጋ ላይ ሳይጥል እንዳልቀረም ተመልክቷል። ማርውን በሚል ሁለተኛ ሲሚበልጥ የሚታወቀው ቢንሄር ጀማህ ኢዝላሚያ የተባለው ጽንፈኛ ቡድን አባል ነው። በቀላል የባቡር መስመር የሙከራ ስራ ቢንሂር እንደ አውሮፓውያን ዘመን አቆጣጠር በ2002 የደረሰው የባሊው የምሽት ክበብ የቦምብ ጥቃት እና ሌሎች በፊሊፒንስ የደረሱ የሽብርተኞች ጥቃቶች በኤፍቢአይ ከሚፈለጉ ሰዎችም አንዱ ነው። አድማጮች የሰዓቱ የዓለም ዜና ይኸው ነበር። ክቡራትና ክቡራን አድማጮች በ25 እና በ31 ሜትር ባንድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ የሐሙስ ጥር 28 2007 ዓ ም ስርጭታችንን ነው እየተከታተላችሁ ያላችሁት። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። የተከበራችሁ አድማጮች አሁን የሰላሳኛው የአፍሪካ ዋንጫ ዘገባ በሰሎሞን ክፍሌ ይቀርባል። እንደ ምን አመሽታችሁልኛል? የተከበራችሁ አድማጮቼ የአይቮሪ ኮስት ዝሆኖች ትላንት ኮንጎ ዲሞክራቲክ ሪፑብሊክን ሶስት ለአንድ በማሸነፍ ለሁሉ የዋንጫ ፍጻሜ ግጥሚያ አለፉ። የ1992 ሻምፒዮን ከ2012 ወዲህ ለዋንጫ ፍጻሜ ሲደርስ ሁለተኛ ጊዜው ነው። ትላንት ባታ ስታዲየም የአይቮሪ ኮስቱ ቡድን አምበል ያያ ቱሬ በሃያኛው ደቂቃ ላይ እንደ ጥይት ተኩሶ ያስቆጠራት አቻ ያደረገቻቸው ድንቅ ግብ የስታዲየሙን ተመልካች ከመቀመጫው አስነስታለች። ጀርቢኖ ሁለተኛውን፣ ሴርጌ ኮናን የድሏን ግብ አከሉና የአይቮሪኮስ ዝሆኖች ለዋንጫ ፍጻሜ ደረሱ። እንደ ዝሆኖቹ አሰልጣኝ ሃርቬ ረናርድ አገላለጽ በዕለቱ እንደ አምበሉ ያያ ቱሬ መሥዋዕትነት የከፈለና ጠንካራ ጨዋታ ያሳየ የለም። ፈረንሳዊው ረናርድ በ2012 ዛምቢያን ለዋንጫ ያበቁ አሰልጣኝ ሲሆኑ ዘንድሮ ዝሆኖቹ ካሸነፉና ዋንጫውን ማንሳት ከቻሉ ሁለት የአፍሪካ ሀገሮችን ለሻምፒዮናነት በማብቃት የመጀመሪያው አሰልጣኝ ይሆናሉ ማለት ነው። አይቮሪኮስት እሁድ በፍጻሜው ባታ ላይ ለዋንጫ የምትገጥመው የዛሬውን ከኢኳቶሪያል ጊኒና ጋና አሸናፊ ይሆናል። ለመሆኑ ዘንድሮ ዋንጫውን ማን ይወስድ ይሆን? ገዛ ጽዮን መስቀል ለስፖርቱ አንዳንድ አፍቃሪዎች ያቀረበው ጥያቄ ነበር። ያንድ ሁለቱን አሰምተን አበቃለሁ። ኢትዮጵያውያን ስፖርት አፍቃሪዎች ከምርቶቹ አስራ ስድስት የአፍሪካ ብሔራዊ ቡድኖች የዋልያዎቹ አለመካተት ቁጭት ቢያሳድርባቸውም ኤኳቶሪያል ጊኒ እየተካሄደ ያለውን የአፍሪካ ዋንጫ በመገናኛ ብዙሀን እየተከታተሉት ነው። ያለፉትን የምድብ ማጣሪያና የሩብ ፍጻሜ ጨዋታዎች እንዴት አይተውታል? የተወሰኑ አስተያየቶችን አሰባስብ ያለው ጎልማሳው የታዳጊዎች አሰልጣኝ መስፍን እንግዳ ወርቅ እንዲህ ገልጾታል። ከጅምሩ እስካሁን ድረስ ያለውን ስመለከት ጋና ተበላይነት ስለመጣ አሁንም ለዋንጫው ጋና ያልፋል ብዬ አምናለሁ። ከዛ በኋላ ደግሞ ዋንጫውንም ጋና ይወስዳል ብዬ አምናለሁ። አባቱ አስተያየት ሲሰጥ በቅርብ ሆኖ ያዳመጠው የአስራ አንድ አመቱ በረአድ መስፍን አስተያየት መስጠት እንደሚፈልግ በምልክት ሲያሳየኝ ምናልባትም ለልጅ ይታየዋል አልኩና አነጋገርኩት። አዎ ተመልክቻለሁ የሚበለው ኢኳትራል ጊኒ ኢኳትራል ጊኒ በቅድሚያ እየመራ ስለሆነ በጎል ክፍያም እየበለጠ ነው። ስለዚህ ኢኳትራል ጊኒ እየመጣል ወጣት አትሌቶች ቢፍቱ ገመችና ፍቅርተ ጉላ አስተያየታቸውን ሰጥተውኛል የተወሰኑ ጨዋታዎችን አይቻለሁ አይቨርኮስት ና አልጄሪያ የተጫዋቱ ጨዋታ በጣም አሪፍ ነበረ እና ለአፍሪካ ዋንጫ የሚበቃ አይቨርኮስት እኔ የአፍሪካ ዋንጫ ያየሁት ጋና ና አልጄሪያ የተጫወቱት ነው እሱም በጣም ደስ ሲል ነበረ በመጨረሻ ሰዓት በማሸነፋቸው ጋና በጣም ደስ ብሎኛል ለአፍሪካ ዋንጫ ቢደርሱም በጣም ደስ ይለኛል ጋና ቢያገኝ ደስ ይለኛል በእኔ በኩል ያሰባሰብኳቸው አስተያየቶች እነዚሁ ናቸው። ሰለሞን አመሰግናለሁ። ገዛኸኝ አንተን አላውቅም፣ እኔ ግን ዘንድሮ አይቮሪ ኮስት ዋንጫ ያገኛል ባይ ነኝ። ይሄ ደግሞ አጣላንም፣ ከሦስት ቀናት በኋላ ይታወቃላ። በውድድሮቹ መርሃ ግብር መሠረት እንግዲህ ቅዳሜ ለደረጃ እሁድ ለዋንጫ ፍጻሜ ይፋለማሉ። ነገን ያርፋሉ። እንከታተላለን። የዛሬውን በዚሁ ላብቃ። ሰለሞን ክፍሌ ነኝ። ሰላም ደናምሹጎ የዋንጫ ውጤት አጓጊነት አሁንም እንደተጠበቀ ነው። ያንተማ እንድ አንሳ እንግዲህ አሉና፣ ኮትዲቫር ተይዟል እንግዲህ እናያለን። ከሰለሞን ጋር ልንፎካከር ሌላ ሶስተኛ ታ ከጋናና ኮትዲቫር ነው። የስፖርት ፕሮግራም አዘጋጁን ሰለሞን ክፍሌን ና የአዲስ አበባውን የስፖርት ዘጋቢያችን ገዛሀኝ መስቀል ጽዮንን ጽዮን መስቀልን ለአፍሪካ ዋንጫ ልዩ ዝግጅታቸው እናመሰግናለን። አድማጮች፣ ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ25 እና 31 ሜትር ባንዶች በ11 11965 እና በ12140 ኪሎሄርዝ በ31 ሜትር ባንድ በ9435 እና በ9755 ኪሎሄርዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ጥር 28 2007 ዓ ም ምሽት ፕሮግራማችን ነው። ሴትዮዋን በተመለከተ በዚያ በአንድ ክስተት ላይ አተኩረን ቀርተናል። እነሆ እዚህ የደብዳቤቻቸውን ስብስብ እንደምናየው ከዚያ ከአንድ ክስተት በላይ ነው ስራቸው። ቀደም ብለው በልጅነትም ነው ትግሉን የጀመሩት። ክቡራትና ክቡራን አድማጮች የአሜሪካውያን የ ይህ ወር የያዝ ነው ማለት ነው የካቲት ወይም ፌብርዋሪ ባማ በአሜሪካ በአውሮፓ አቆጣጠር የጥቁሮች ታሪክ ወር ነው። በዚህ ምሽት የምንዘክራቸው አንድ ታሪካዊ ጥቁር ሰው አሉ። ሚስ ሮዛ ፓርክስ ይባላሉ። በዛ ዝግጅት የሚቀርበውን ዘገባ ክፍል ነው። አሁን የዘጋቢዋን ድምፅ ያሰማናችሁ። በግል የግል ማህደር ቤተ መዘክር ያሰባሰቡ ሰው ናቸው። የምናቀርብላቸው የምናቀርብላችሁ ማርሲያ ባትል ይባላሉ። አሁን ክቡራትና ይሄ በሁለተኛው አጋማሽ የሚቀርብ ዝግጅት ነው። አሁን የዕለቱ አብይ ርዕስ ይቀርባል። አረና ትግራይ የተቃዋሚ ፓርቲ የፊታችን ግንቦት ወር ከሚካሄደው ምርጫ አስቀድሞ የትግራይ ክልል መስተዳደርና የምርጫ ቦርድ ኃላፊዎች እያግሏሉ ነ ሲል ሮሮ አሰምተዋል። የምርጫ እጩ ተወዳዳሪዎች እንዳይመዘገቡ የአሰራር ማነቆዎች በዝተዋል። ከሶስት ወረዳዎች በላይ ሰዎችን ማዋከብም ተከስቷል ይላል የተቃዋሚ ፓርቲው። የክልሉ ምርጫ ቦርድ ኃላፊ በበኩላቸው አረና ብቻውን የተጠየቀው መስፈርት የለም። እንዲያሟሉ የተጠየቁት መስፈርቶች ለገዢው ፓርቲ የተቀመጡ ጭምር ናቸው ይላሉ። ዝርዝሩን ሄኖክ ሰማእግዜር ይዟል። በትግራይ ክልል በስፋት የሚንቀሳቀሰው አረና ትግራይ ፓርቲ በግንቦት 2007ቱ ምርጫ ገዢውን ኢህአዲግ ፓርቲን የሚፎካከር አይነተኛ የተቃውሞ ንቅናቄ ነው። በእርግጥ አረና ትግራይ የህዝብ ተወካዮች ምክር ቤት መቀመጫ ኖሮት አያውቅም። ከአምስት ዓመታት በፊት በተካሄደው ምርጫ ግን የሞት ሽረት ግብግብ የተገጠመባቸው የምርጫ ጣቢያዎች ነበሩ። በሰሜን ኢትዮጵያ የምትገኘው የትግራይ ክልል በ1960ዎቹ ዎቹ መጨረሻ የተጀመረው የህዝባዊ ወያነ ሀርነት ትግራይ ህወሃት የትጥቅ ትግልን የመሩና በፖለቲካ ልዩነት ሳቢያ በተቃውሞ ጎራ የተሰለፉ የክልሏ ተወላጅ ታጋዮችና ፖለቲከኞች የተጋጠሙበት ምርጫ ነበር የዛሬ አምስት ዓመታት የተካሄደው የቀድሞ የህወሃት አባል ወይዘሪ ታረጋሽ አዳነ የቀድሞውን ጠቅላይ ሚኒስትር መለስ ዜናዊ በአድዋ ምርጫ ጣቢያ ገጠሙ። የቀድሞ የመከላከያ ሚኒስትር አቶ ስዬ አብርሃም በሙስና ታስረው ከቆዩ በኋላ ከእስር መልስ መድረክ የተቃዋሚ ፓርቲን ተቀላቀሉና በትውልድ ስፍራቸው ተንቤን አቢ አዲ ተወዳደሩ። የቀድሞ የትግራይ ክልል ፕሬዚዳንት አቶ ገብሩ አስራት ደግሞ በመቀለ ከተማ ለፉክክር ቀረቡ። ሆኖም በዚህ ምርጫ ገዢው ፓርቲ ኢህአዴግ በትግራይ ክልል ብቻ ሳይሆን በመላ ሀገሪቱ አንድ የተቃውሞና አንድ ገለልተኛ ግን በፖሊሲው የሚስማሙ የህዝብ ተወካይ ሲመረጡ ከ547 መቀመጫዎች 545ቱን በመውሰድ መንግስት መሰረተ። በዚህ ዓመት ግንቦት ወር የሚካሄደው ምርጫ ድባቡ ጭር ያለ ነው። አቶ ስዬ አብርሃም በትግራይ ለውድድር አልቀረቡም። አቶ ገብሩና ሌሎችም የሌሉበት ምርጫ ነው። ሆኖም አረና በፉክክሩ ይቀጥላል። የወቅቱ የአረና ትግራይ ሊቀመንበር አቶ ብርሃኑ በርኸ ለቪኦኤ ሲናገሩ የምርጫ ፉክክሩ በገዢው ፓርቲና የክልሉ ምርጫ ቦርድ ሥራ አስፈጻሚዎች ትብብር እየተጨናገፈ ነው ብለዋል። እንዴት አላማጣ የምርጫ ክልል ሁለት ተወዳዳሪዎች ተቃዋሚዎች በመሆናቸው ህጋዊ ባልሆነ ጫና የነዋሪነት መታወቂያ ሳይሰጣቸው ቆይቶ ነበረ። አሁን ለምዝገባ ሲቀሩ ደግሞ መታወቂያ ከሌላቸው አይመዘገቡም ብለው የተከለከሉ አሉ። ግን እዛ በአላማጣ ወረዳ ባላ በሚባል ልዩ አካባቢ እና ሀዲሽ ቅንሌ በሚባል አካባቢ ተወልደው ያደጉ ናቸው ተወዳዳሪዎቹ። ኑሯቸውም እዛው በወረዳው ነው። ስለዚህ የዜግነት መብት በመታወቂያ መገደብ ህገ መንግስታዊ አይደለም። ለመታወቂያው ያለመኖርም ተጠያቂው እንግዲህ አስተዳደሩ እንጂ ሌላ አይደለም። በታህታይ ማይጨው የሚባል ማዕከላዊ ዞን ደግሞ ለማስመዝገብ የሄደ ተወካይ እየታሰረ አለ። ለብዙዎች ደግሞ በአካል ካልመጡ ፓርቲው ተወዳዳሪዎች ናቸው ብሎ የሚያስመዘግብ ወካይ አድርጎ ያለ እነሱ በአካል ካልተገኙ ተገኝተውም በግላቸውም ሌላ ማመልከቻ በራሳችን ፍላጎት ነው የምንወዳደረው ብለው በጽሁፍ በማመልከቻ እንዲያረጋግጡ ይገደዳሉ። እንደዛ ሲያደርጉ ደግሞ ማህተም የሌለበት ደግሞ ይባላሉ። እንግዲህ የግለሰብ ማመልከቻ ማህተም አይጠይቅም። ይሄ በሽሬ በሰሜናው ምዕራብ ዞን ሽሬ እየተባለ በሚታወቀው አካባቢ ያጋጥምን ነው፣ በሌሎችም ያጋጥማል። ለምሳሌ በብዛት መታወቂያ አሁን የሚኖረው አዲስ አበባ ነው። አሁን ያለው በፈተና ነው፣ ግን ራሱ መጥቶ ፍላጎቴ ነው የተወዳደርኩት ብሎ ማመልከቻ ካል ጻፈ ፓርቲው ለመወዳደር ፍላጎቴ ያላቸው መሆኑን አውቆ በኃላፊነት እያስመዘገበ ያለ ሌላ እንደ ግል ተወዳዳሪ በግሉ እንዲያመለክት ይገደዳል። በመቀሌም እንደዚሁ ማመልከቻው ለሚመለከተው ነው የሚለው። ሌው በስንት መከራ ነው ትናንትና ወደ ማታ የተመዘገበው እና በሁሉም ቦታ አንደኛ መታወቂያ ካልመጣ መታወቂያ ፎቶኮፒ ከተቀረበ ደግሞ ኦሪጂናሉ ካልመጣ እሱ ከመጣ ደግሞ ሰው ካልመጣ እየተባለ ዓላማው እንግዲህ ተወዳዳሪዎችን ጫና ለማሳደርና ስጋት እንዲያድራቸው ና ከምርጫው እንዲያጎል ለማድረግ ነው። በዓላማ ጣ የነገር እኮ አቶ መረሻ የተባለ በሃይማኖት መሪዎች ሳይቀር ከምዝገባው እንዲያፈገፍግ የተለያዩ ጫና ነው የተደረገበት። ገና ሳይመዘገብ መታወቂያ የለህም አትመዝገም እየተባለ ግን ጠቅላላ ወደ ምርጫው መግባት ያለብን እየተባለ ደግሞ በተለያዩ የሃይማኖት መሪዎች ሳይቀር ብዙ ጫና ደርሰዋል። እንግዲህ ጫናው እየደረሰ ያለው ከምርጫ ቦርድ ነው ወይስ ከአካባቢው ባለስልጣናት ነው? በአጠቃላይ ደግሞ የምርጫ አስፈጻሚዎችና በየወረዳውና በየቀበሌው እንደዚሁም በክልሉ ያሉ የምርጫ ቦርድ አሰራር ምን ይመስላል? ሰንሰለቱ እየተቀናጀ እኮ ነው። አሁን ለምሳሌ መታወቂያ አልሰጥም የሚለው አስተዳድር ነው መስታወቂያውን ለማትመዝግ የሚለው ምርጫ ቦርድ ነው። መጠቅ አልፈረምክ የሚለው ምርጫ ቦርድ ነው። ይሄ ደግሞ እንግዲህ በትግራይ ውድድሩ በገዢው ፓርቲ እና በአረና ነው። ያ ሲሆን ደግሞ ምርጫ ቦርድ በተለያየ ምክንያት ተወዳዳሪዎችን እንደዚህ በጫና የሚያሳድር ከሆነ ዞሮ ዞሮ ከገዢው ጋር ፓርቲ የሚወዳደሩትን ተወዳዳሪዎች ወደኋላ እንዲያፈገፍጉ ለማድረግ ነው። ይህንን ሁኔታ ለምርጫ ቦርድ ወይ ደግሞ ለአካባቢው ለክልሉ ባለስልጣናት አስረድታቸዋል? የተሰጣችሁ ምላሽስ ምን ይመስላል? አዎ አስረድተናል። አሁን የመቀሌ በስንት መከራ እስከ አዲስ አበባ ተደዋውሎ ወደ ማታ የተፈታለ የሌሎች ግን ገና ያልተፈታማለ። የትግራይ ክልል የምርጫ ቦርድ ኃላፊ አቶ ወልደ ጊዮርጊስ በላይ በአረና የቀረበው ክስ የምርጫ አሰራሩን ሙሉ ስዕል ያላስቀመጠ ነው ይላሉ በተለይ የምርጫ ፈጻጸም ደንብና ስርዓት ዙሪያ ህጉ ለሁሉም እኩል መሆኑን ለትግርኛ ዝግጅት ክፍላችን አብራርተዋል። ሐደ ሐደ ነገራት እማሉ ዝግባውም ነገራት አለ አማሉ ነው ለሚና እዚሁ እንኳን ሁሉ ይናን ገዛ ፓርቲው አንዳንድ መሟላት ያለባቸው ነገሮች ካሉ እንዲያሟሉን ጠይቃቸዋለን። ይህ ደግሞ ለአረና ትግራይ ብቻ ሳይሆን ለገዢ ፓርቲም ቢሆን እንዲያሟሉ ጠይቀናል። ምክንያቱም ሁሉም ለህግ ተገዥ መሆን ስለሚኖርባቸው መስፈርቱን አሟልቶ ከመጡ እኛ ልንመዘግባቸው ዝግጁ ነን። በአካል ለመገኘት የማይችሉ ከሆነም በወኪሎቻቸው እንዲመዘገቡ እናደርጋለን። እውነት ነው የተወሰነ ችግር ሊከሰት ይችላል። እኛም ለሚያቀርቡልን ጥያቄ እኮ መፍትሔ በማፈላለግ ላይ እንገኛለን። ለምንድን ነው እውነቱን የማይገልጹት? እውነቱን ያቅርቡ፣ እኛም እውነቱን እንናገራለን። ሌላ መንገድ የለም። ተባብረን ነው መስራት ያለብን። በኢትዮጵያ በየአምስት ዓመቱ የሚካሄደው የህዝብ ተወካዮች ምክር ቤት ምርጫ ላይ አብላጫ ድምፅ ያገኘው ፓርቲ መንግስት መስርቶ ሀገሪቱን ያስተዳድራል። ክቡራትና ክቡራን አድማጮች ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። እስር ቤት የሚገኙት ዘጠኝ ጋዜጠኞችና የኢንተርኔት ጸሐፍት የፌዴራል ከፍተኛ ፍርድ ቤት አሥራ ዘጠነኛ ወንጀል ችሎት ሰብሳቢ ዳኛ ከዚህ በኋላ ጉዳያቸውን እንዳይመለከቱ ያቀረቡት አቤቱታ ውድቅ ተደርጓል። አቤቱታ የቀረበባቸው ዳኛ ግን በራሳቸው ፈቃድ ጉዳዩን ላለማየት መወሰናቸው ተገልጿል። አንድ ተከሳሽ አቤል ዋበላ በማረፊያ ቤት ውስጥ ግፍ እንደተፈጸመበት ለፍርድ ቤቱ ገልጾ መፍትሄ እንዲሰጠው አቤቱታ አቅርቧል። ፍርድ ቤቱም ተለዋጭ ከተረው ሰጥቷል። መለስካቸው አማ ተከታትሎታል። አቃቤ ሕግ የሽብር ወንጀል ለመፈጸም አቅዳቸዋል፣ አሲራቸዋል፣ እንደዚሁም አነሳስታችኋል፣ ለዚህም በህቡ ተደራጅታችኋል በሚል ክስ ያቀረበባቸው ዘጠኙ የኢንተርኔት አምደኞች ወይም ጦማርያንና ጋዜጠኞች ከትናንት በስቲያ ለፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛ ወንጀል ችሎት የችሎቱ ሰብሳቢ ዳኛ እንዲነሱ ማለትም ጉዳያቸውን ከዚህ በኋላ እንዳይመለከቱ ያቀረቡትን አቤቱታ ሁለቱ ዳኞች የቀረበው አቤቱታ በቂ ምክንያት የለውም ሲሉ የተከሳሾቹን አቤቱታ ውድቅ አድርገውታል በሁለቱ ዳኞች ውሳኔ መሠረት አቤት ባዮቹ እንዳሉት ሳይሆን ሰብሳቢው ዳኛ አቃቢ ህግ ያቀረበው ክስ እንዲሻሻል በማድረግና ከተከሳሾቹ ሁለቱ ሴቶች በማረሚያ ቤት ደርሶብናል ያሉት በደል መፍትሄ፣ በመስጠት ረገድ ተገቢውን ድርሻ ተወጥተዋል ብለዋል። ሁለቱ ዳኞች ይህን ውሳኔ ሰጥተው ከተነሱ በኋላ አቤቱታ ከቀረቡባቸው ሰብሳቢ ዳኛ ጋር ተመልሰው ሲሰየሙ ግን ተከሳሾች እና ጠበቆቻቸው ያልጠበቁት ነገር ነበር የተከሰተው። ይጠበቅ የነበረው አቤቱታው ውድቅ ከተደረገ በኋላ ተከሳሾቹ የእምነት ክህደት ቃላቸው እንደሚሰጡ ነው። ይሁንና አቤቱታው የቀረበባቸው ሰብሳቢ ዳኛ ከዚህ በፊት የሚሉት ነገር እንዳላቸው በመግለጽ ተከሳሾቹ በእርሳቸው ላይ ያቀረቡትን አቤቱታ ከተመለከቱ በኋላ ጉዳዩን ላለማየት መወሰናቸውንና ማመልከቻም ለሚመለከተው አካል ማስገባታቸውን ገልጸዋል። የተከሳሽ ጠበቆች በጉዳዩ ቅር መሰኘታቸውን ገልጸው ፍርድ ቤቱ አጭር ቀጠሮ እንዲሰጣቸው ጠይቀዋል። በዛሬው የችሎቱ ውሎ ከዘጠኙ ተከሳሾች መካከል ሰባተኛ ተከሳሽ አቤል ዋበላ ለፍርድ ቤቱ እያለቀሰ ያቀረበው አቤቱታ ነው። እንደሱ አባባል ፍርድ ቤቱ በሰጠው ቀጠሮ መሰረት ትናንት ከሌሎች ተከሳሾች ጋር እዚሁ ችሎት ቀርቧል። ወደ ማረሚያ ቤት ሲመለሱም ባላወቀው ምክንያት ከማንም ጋር ተቀናይቶ በእጁ ሰንሰለት ሳይገባ ወደ ማረሚያ ቤት ይደርሳል። ፖሊሶች በእጁ ሰንሰለት አለመግባቱን ሲያዩ የእሱ ስህተት እንደሆነ ሁሉ ብርቱ የማስፈራሪያ ቃላት ከመሰንዘራቸውም በላይ ሌቱን በሙሉ በሰንሰለት ታስሮ ማደሩንና ጆሮው ጉዳተኛ በመሆኑ ዘወትር የማይለየውን አጋዥ ማደመጫም እንደተቀማ ለፍርድ ቤቱ በዝርዝር አስረድተዋል። ፍርድ ቤቱም የማረሚያ ቤቱን ተወካይ ስለዚህ የሚያውቁትን እንዲያስረዱ ጠይቋል። ይሁንና ተወካዩ ስለ ጉዳዩ አንድም ነገር እንደማያውቁ ስለገለጹ በሚቀጥለው ቀጠሮ የማረሚያ ቤቱ ተወካይ ጉዳዩን በጽሁፍ እንዲያስረዳ ተከሳሽ አቤሉ አበላም ይህንኑ አቤቱታውን በጽሑፍ ለፍርድ ቤቱ እንዲያስገባ አዞ ለየካቲት 11 ቀን 2007 ዓ ም ተለዋጅ ቀጠሮ ሰጥቷል። አቃቤ ህግ በነ ሶሊያን አሽመልስ የክስ መዝገብ ሶሊያን አሽመልስ በሌለችበት በፈቃዱ ኃይሉ፣ ናትናኤል ፈለቀ፣ መሀሌት ፋንታውን፣ አጥናፉ ብርሃኔ፣ ዘላለም ክብረት፣ አቤል ዋበላ፣ አስማማው ኃይለ ጊዮርጊስ፣ ኤዶም ካሳይ እና ተስፋለም ወልደየስ ላይ የአሸባሪነት ክስ መስርቶባቸው በማረሚያ ቤት እንደሚገኙ አይዘነጋም። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ወደ ተከታዩ የመጽሔት ዘገባ እንሸጋገር። መለስካቸውን አመሰግናለሁ። ሶማሊያ በተከታታይ በድርቅ ስትጠቃ ከቆየች በኋላ ከቅርብ ጊዜያት ወዲህ የምግብ ዋስትና ይዘቷ ተሻሽሏል ሲል የተባበሩት መንግስታት የምግብና የእርሻ ድርጅት ኤፍኤኦ በጎ ዜና ይዞ ብቅ ብሏል። ይሁን እንጂ የሶማሊያ የምግብ ሁኔታ ገና አስተማማኝ ደረጃ ላይ እንዳልደረሰ የሚናገሩም አጥኚዎች አሉ። የአሜሪካ ድምፅ ራዲዮ ዘጋቢ ሂለሪ ሆውለር ከናይሮቢ የላከችው ዘገባ አለ። አዳነች ሳየት አቀርበዋለች። ሶማሊያ ውስጥ ለአመታት ያህል ሰፍኖ ሀገሪቱን ያዳሸቀው ድርቅ በመጠኑ እየተሻሻለ ሄደ ይመስላል። የተባበሩት መንግስታት የምግብና የእርሻ ድርጅት ባለፈው ረቡዕ ባወጣቸው አሃዞች መሰረት ከቅርብ ጊዜያት ወዲህ የወረደው ዝናብ ጥሩ ነበር። ካለፉት ስድስት ወራት ወዲህ የምግብ ችግር የተደቀነባቸው ሶማሊያውያን ቁጥር በሰላሳ ከመቶ እንደቀነሰ ካለፉት ስድስት ወራት ወዲህ የምግብ ችግር የተደቀነባቸው ሶማሊያውያን ቁጥር በሰላሳ ከመቶ እንደቀነሰ የምግብና የእርሻው ድርጅት ጠቁሟል። ይሁንና አሁን የሚታየው መሻሻል ጊዜያዊ ሊሆን ይችላል። በተባበሩት መንግስታት ድርጅት የምግብ ዋስትናና የተመጣጠነ ምግብ ጥናት ክፍል የሚሰሩት ኒና ዶድ ልጆች በቂ ምግብ ያለማግኘታቸው ጉዳይ ገና እንዳልተሻሻለ ጠቁመዋል። እንዳውም በአንዳንዶቹ ቦታዎች እየተባባሱ እንደሄዱ ጠቁመዋል። በደቡብ ማዕከላዊ ሶማሊያ ሁኔታው የባሰ እንደሆነ ኒና ዶድ ገልጸዋል። ሶማሊያ አሁንም ሙሉ በሙሉ ከችግሩ ወጥታለች ማለት እንዳልሆነ ግልጽ ነው። በአሁኑ ወቅት በከፊል የሀገሪቱ አካባቢዎች ትንሽ መሻሻል ይታያል። ይሁንና ሀገሪቱ ረሃብ ከመግባቱ ከአምስት ዓመታት በፊት ወደ ነበረችበት ሁኔታ አልተመለሰችም። በክረምቱ ወራት የተገኘው ጥሩ ዝናብ ውጤት እንጂ ዘላቂ መሻሻል ሆኖ አልታየንም። ሆኖም መጪው የክረምት ወራት ጥሩ ላይሆን ይችላል። አርሶ አደሮችንና አርብቶ አደሮችን ለወደፊት ሊከሰት ከሚችል ድርቅ ለማዳን ቀጣይ እርዳታ እንዲኖር እንደሚያስፈልግ ቫን አይክን አስገንዝበዋል። የምግብና የእርሻ ድርጅት በአሁኑ ወቅት በሶማሊያ የሚያካሄደው የረድኤት መርሃ ግብር የከብቶች ክትባትን፣ የመስኖ ስራንና ድርቅን የሚቋቋሙ የዘር እህል አይነቶች ወደ ሀገሪቱ ማስገባትን ያካትታል። ተከታዩ የመጽሔት ርዕስ ወደ ምዕራብ አፍሪካ ይወስደናል። ሴራ ሊዮን የገዳዩን ኢቦላ ቫይረስ ስርጭት በቁጥጥር ስር ለማዋል አሁንም እየታገለች ነው። ወረርሽኙን ለመግታት እጅግ ጠቃሚ እርምጃ ከሚባሉት አንደኛው የአየር መንገደኞች ለቫይረሱ ያልተጋለጡ መሆኑን ለማረጋገጥ በምርመራ ማጣራት ነው። ኒና ዶቭሪ ከሲየራ ሊዮን መናገሻይቱ ፍሪታውን አይሮፕላን ጣቢያ ያደረሰችን ዘገባ ዓለም አቀፉ የፍልሰት ድርጅት አይኦኤም በረራዎችን ሁሉ እንዴት እንደሚያጣራ ይገልጻል። ቆንጅታ እየይዘዋለች የኢቦላ ቀውስ ሴራሊዮን ውስጥ ከተከሰተ ወዲህ ወደ ሀገሪቱ የሚበሩ አውሮፕላኖች ሶስት ብቻ ናቸው። ቀድሞ ዘጠኝ ነበሩ። አሁንም ግን የአውሮፕላን ጣቢያው ስራ ይበዛበታል። ለምን ቢባል የኢቦላ ምርመራ የሚደረግባቸው በየቦታው በመሆኑ አንድ ሰው ገና አውሮፕላን ጣቢያውን ዋና በር ከገባ ጀምሮ እስከሚሳፈር ድረስ በክሎሪን እጆቹን መታጠብ፣ የሰውነት ሙቀቱ መለካት ግዳጅ ነው። ወደ አውሮፕላን ጣቢያው ከውጭ የሚገቡም እንዲሁ ይመረመራሉ። ምርመራው ሲካሄድ እያንዳንዱ ሰው የጤናውን ሁኔታ የሚገልጽበት ቅጽ መሙላት አለበት። ዶክተሮችና ነርሶችም በስፍራው ይገኛሉ። ኢቦላ እንዳለበት የተጠረጠረ ሰው የሚቆይበት የተከለለ ስፍራም አለ። የአውሮፕላን ጣቢያው የኢቦላ ቁጥጥር ሂደት በትክክል መካሄዱን የሚከታተሉ አጠቃላይ ተቆጣጣሪዎችም አሉ ቤን ፖተር የተቆጣጣሪዎቹ ዋና አስተባባሪ ናቸው ሀኪሞች ቸል ከማለት ይልቅ ይበልጥ ንቁ ቢሆኑ እመርጣለሁ በጣም ተጠራጣሪ ሆነው መንገደኛውን በማስቆም ምርመራ ቢያካሄዱ ይሻለኛል አንድን የኢቦላ ቫይረስ ያለው ሰው አውሮፕላን ተሳፍሮ እንዲሄድ ከሚፈቅዱ የአለም አቀፍ ድንበር ተሻጋሪ ሰራተኞች ድርጅት አይኦ ያደራጀው የኢቦላ ተቆጣጣሪ ቡድን ባለፈው ህዳር ወር ነበር ስራውን የጀመረው ይህን የሴራሊዮንን የሙከራ ፕሮግራም በገንዘብ የሚረዳው ደግሞ የዩናይትድ ስቴትስ የበሽታዎች መቆጣጠሪያ ና መከላከያ ተቋም ሲዲሲ ነው ፕሮግራሙም በሌሎች በኢቦላ በተጠቁ ሀገሮች በላይቤሪያ ና ጊኒም የመጀመር እቅድ እንዳለ ፖተር ይናገራሉ ጆርጅ ታከር ዋናው የኢቦላ ቁጥጥር ፕሮግራም ስራ አስኪያጅ ናቸው ሂደቱ በጣም አስቸጋሪ ነው ምክንያቱም ተሳፋሪዎች ስለ ምርመራ ቦታው በብዛት ያማርራሉ መርማሪዎቹ ግን ስራቸውን በትክክል ማከናወን አለባቸው ይላሉ ሄደን ልናነጋግራቸው ይገባል አሰራሩ ለእኔ ለእርሶና በአጠቃላይ ለማህበረሰቡ ምን ያህል ጠቃሚ እንደሆነ እናስረዳቸዋለን ከሀገሪቱ ወደ ውጪ ለመሄድ በሚነሱ በርካታ መንገደኞች ላይ ሀይለኛ ትኩሳትን የመሳሰሉ የኢቦላ በሽታ መሰል ምልክቶች እየታዩ በአቅራቢያው ወደሚገኝ የሕክምና ጣቢያ ለምርመራ ሲላኩ ቆይተዋል። ይሁን እንጂ የኢቦላ ቫይረስ የተገኘበት አንድ መንገደኛ የለም። ዶክተር ማክሊን ሳና በአውሮፕላን ጣቢያው የመንገደኛ ማሳፈሪያ በሮች ላይ የመንገደኞች የጤና ሁኔታ መግለጫ ቅጾችን ይከታተላሉ። መንገደኞች ለቫይረሱ ተጋልጠው እንደሆንም ይጠይቃሉ። በሀገሪቱ ዙሪያ የቫይረሱ ተጋላጮች ቁጥር በእጅጉ እየቀነሰ መምጣቱ ህዝቡን እንዳያዘናጋው እሰጋለሁ ይላሉ ዶክተር ሳና። በነገሩ ብዙ ተጨንቅ ያለው፣ ምክንያቱም ያን አይነት አመለካከት ስላለን ነው። አሕዞዎች መውረድ ሲጀምሩ ስናይ እንደሰታለን። መረዳት ያለብን ግን አንድ ነጠላ በቫይረሱ የተያዘ ሰው መኖር ነገሮችን በሙሉ ወደ ነበሩበት ቦታ መመለስ እንደሚችል ነው። በሀገሪቱ የኢቦላ ተጠቂዎች ቁጥር ለበርካታ ሳምንታት ያለማቋረጥ ሲቀንስ ቆይቶ እንደ አውሮፓውያን አቆጣጠር ባለፈው ጥር ወር የመጨረሻ ሳምንት ላይ ጨምሮ ተገኝቷል። አይኦኤም ካሻሻላቸው አሰራሮች አንዱ ታዲያ መንገደኞች መጀመሪያ በሚደርሱበት አውሮፕላን ጣቢያ በዋናው መግቢያ በር ላይ የሚደረገውን ክትትል ማጠናከር ነው። በአሁኑ ጊዜ የመንገደኞቹን የሰውነት ሙቀት የሚለኩ መረጃዎችን በሙሉ የሚመዘግቡ አስር ተጨማሪ ሰራተኞች ተመድበዋል። ሰዎች እጃቸውን የሚታጠቡበትን ክሎሪን መጠንም ያለማቋረጥ ይለካሉ። በየወሩም ሰራተኞቹ አስቸጋሪ ሁኔታ ሲገጥማቸው፣ ለምሳሌ ቫይረሱ አለበት ተብሎ የሚጠረጠር ሰው ቁጣ ውስጥ ሲገባ በምን አይነት እንደሚያስተናግዱ ተከታታይ የአጣዳፊ ሁኔታ ስልጠና ሚስተር ፖተር ይሰጣሉ። ክፍተት መኖሩን ለመለየት ይረዳሃል። አንዴ በዚያ ሂደት ውስጥ ማለፍ ከቻልክና በግንባር ሆነህ በቀላሉ መለየት ከቻልክ እሰየው። ሌሎች አውሮፕላን ጣቢያዎች በቅርቡ ስራ ስለሚጀምሩና ሀያ አራት ሰዓት መንገደኞችን የሚከታተል የሰለጠነ የሰራተኛ ኃይል ማግኘት ከባድ ስለሚሆን ይህ ስልጠና ወሳኝ ነው ይላሉ ፖተር። ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በሀያ አምስትና በሰላሳ አንድ ሜትር ባንዶች አጭር ሞገድ እንዲሁም በናይል ሰዓት ከምናቀርባቸው መደበኛ ዝግጅቶቻችን በተጨማሪ ከሰኞ እስከ አርብ በየለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በአስራ አራት ሰላሳ አንድ ኪሎ ሄርዝ መካከለኛ ሞገድ የምናስተላልፍላችሁን ስርጭት እንድትከታተሉ እንጋብዛለን። በኢንተርኔት አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክና ትዊተርም ቪኦኤ አምሃሪክ ብላችሁ ብትገቡ ታገኙናላችሁ። ተከተሉን፣ ላይክ አስ፣ ተነጋገሩ። አድማጮች በእጅ ስልካችሁ የእጅ ስልካችሁ ለሚቀናችሁና አመቺም የእጅ ስልኮች ላላችሁ ቪኦኤ ዳት ሆን ዳት ኤምኦቢአይ እንዲሁም ናይል ሳት ላይ እንገኛለን። ለሞባይል ስልኮቻችሁ፣ ታብሌቶች፣ እና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። የቪኦኤን አፕ ለአይኦኤስ ወይም ለአይፎን፣ ለአይፓድ እና ተመሳሳይ መሳሪያዎች ተጠቃሚዎች ከአፕ ስቶር ወይም ከአይቱንስ ስቶር ለአንድሮይድ ተጠቃሚዎች ደግሞ ከፕሌይ ስቶር ወይም ከጉግል ፕሌይ ታገኛላችሁ። በስቱዲዮ ቴክኒሻኑ ኦድሬስ ሪገዝ፣ ፕሮግራሙን እየመራልን ያለው ንጉሡ ታምሬ ነው። እንዲሁም እኛ አስተናጋጆቻችሁ አሉላ ከበደና እኔም ሰሎሞን አባተነን። የዜናና የትንታኔው ክፍለ ጊዜ ተጠናቀቀ። ክቡራትና ክቡራን አድማጮች፣ አሁን ሙዚቃን ጋብዛችሁ ቃሌን አላጥፈውም በተሾመምትኩ afar kal sada le aa le na lafo pan chi ga swar de mod ta de la lo afar kal sada le aa le na lafo pan chi ga swar laat thank you thank you God. ተሾም በምትኩ ዘና እንዳደረጋችሁ ተስፋ እናደርጋለን። አድማጮች ይቅጣ አንተ፣ አሁንም ልታንጎራጉር የፈለክ ይመስላል ልበለው እንዴ? እስቲ ሞክረውና አድማጮች እንገረን ላደረግልን ንግግር እናመሰግናለን፣ ነው የሚለ። እንግዲህ አንድ ቀን ያገኙት ይሆናል ወይ ንግግርህን ወይ ዜማህን። አድማጮች ከአሜሪካ ድምጽ ራዲዮ ጣቢያ በሀያ አምስት ና በሰላሳ አንድ ሜትር ባንዶች እንዲሁም በናይል ሰዓት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭታችን ነው። አሁን ከምሽቱ ሶስት ሰዓት ከሰላሳ ሰባት ያመለክታል። የስቱዲዮ ሰዓታችን ከአርባ ሁለት ነው። አነጣጥሮ መተኮስ አልቻልኩም። በርቀት ነው። ከምሽቱ ሶስት ሰዓት ከአርባ ሁለት ሬሶሪዎቹን ባጫጭሩ ሰዓቱን እቅጩን ለመናገር ያህል ነው እንጂ ብዙ ርቀት አለ። እሺ። አረና ትግራይ የተቃዋሚ ፓርቲ የፊታችን ግንቦት ወር ከሚካሄደው ምርጫ አስቀድሞ የትግራይ ክልል መስተዳድርና የምርጫ ቦርድ ኃላፊዎችን እያጉላሉን ነው ሲሉ ሮሮ አሰምቷል። የምርጫ እጩ ተወዳዳሪዎች እንዳይመዘገቡ የአሰራር ማነቆዎች በዝተዋል፣ ከሦስት ወረዳዎች በላይ ሰዎችን ማዋከብ ተከስቷል ሲል አረና ከሷል። የክልሉ ምርጫ ቦርድ ኃላፊ በበኩላቸው አረና ብቻውን የተጠየቀው መስፈርት የለም እንዲያሟላው የተጠየቁት መስፈርቶች ለገዢው ፓርቲም የተቀመጡ ናቸው ብለዋል። እስር ቤት የሚገኙት ዘጠኝ ጋዜጠኞችና የኢንተርኔት ፀሐፍት የፌዴራል ከፍተኛ ፍርድ ቤት አስራ ዘጠነኛ ወንጀል ችሎት ሰብሳቢ ዳኛ ከዚህ በኋላ ጉዳያቸውን እንዳይመለከቱ ያቀረቡት አቤቱታ ውድቅ ተደርጓል። አቤቱታ ያቀረቡባቸው ዳኛ ግን በራሳቸው ፍላጎት ጉዳዩን ላለማየት መወሰናቸውን ገልጸዋል። አንዱ ተከሳሽ አቤል ዋበላ እስር ቤት ውስጥ ግፍ እንደተፈጸመበት ለፍርድ ቤቱ ገልጾ መፍትሄ እንዲሰጠው አቤቱታ አቅርቧል። ፍርድ ቤቱም ተለዋጭ ቀጠሮ ሰጥቷል። ጉዳዩን ለማየት የናይጄሪያ ነውጠኛ ቡድን የቦኮ ሀራም ተዋጊዎች መንደሮቿን ከወረሩባት ከትናንት ወዲህ ቢያንስ ዘጠና አንድ ሰዎች መግደላቸውን ካሜሩን አስታወቀች። በማዕከላዊ አፍሪካ ሪፐብሊክ በሚካሄደው ግጭት ምክንያት ከአራት መቶ ሺህ በላይ የሚሆኑ ሰዎች ከመኖሪያቸው መፈናቀላቸውን ዓለም አቀፉ የፍልሰት ድርጅት አይኦኤም አስታውቋል። የአልቃይዳ የየመን ቅርንጫፍ ከፍተኛ አዛዡ ሀሪድ አል ናድሃሪ በዩናይትድ ስቴትስ የአየር ድብደባ እንደተገደለበት አስታወቀ። ኢስላሚክ ስቴት ቡድን ይዞት የነበረውን የጦር ጀት አብራሪያቸውን ከነ ህይወቱ አቃጥሎ ከገደለ በኋላ በቡድኑ ላይ በሚካሄደው ጦርነት ውስጥ ዮርዳኖስ ተሳትፎዋን አጠናክራ እንደምታሳድግ ንጉሥ አብደላ አስታውቀዋል። እርሳቸው ባዘዙት መሰረትም በተጠናከረ ሁኔታ በገቡበት አዲስ ግዳጅ የአገሪቱ የጦር ኃይሎች የመጀመሪያውን ተከታታይ የአየር ድብደባ ዛሬ መክፈታቸውና በርካታ ድብደባ ማድረሳቸው ተዘግቧል። ክቡራትና ክቡራን አድማጮች፣ አሁን ወደ ዝግጅታችን ሁለተኛ አጋማሽ አጋማሽ ባይሆንም፣ አሁን ሩብ ጉዳይ ነው። ለሶስት ሰዓት ከመደበኛ ዝግጅቶቻችን የመጀመሪያውን እናቀርብላችሁ። ባህልና ማህበረሰብ ነው ዝግጅቱ። የዝግጅቱ አዘጋጅና አቅራቢ አሉላ ወደ አጠገቤ ቁጭ ብሏል። ምን ይዞ ይሆን አሉላ? ሰለሞን ለዛሬ ወደኛም ቀረብ ያለ ርዕስ ነው የተመረጠው። ከዚህ ቀደም በራዲዮ መጽሔት ጨረፍ ያደረግነው ሁለት እንግዶች አቅርበንበት የነበረ የቋንቋ አጠቃቀም ግድፈቶች፣ ይልቁንም አማርኛ ቋንቋ አጠቃቀምና አዳዲሶቹ ዘቢዎች፣ አዳዲስ የሚለው በጥቅስ ውስጥ ይያዛል የንግግር ስለሆነ በተከታታይ የምንዳስሰው የርዕስ ታዲያ ለምሽቱ በመገናኛ ብዙሃን ወደኛ ቀረብ አድርግ ያልኩት በሱ ነው በተለይም ደግሞ ንግግር መለያቸው በሆነው የብሮድካስት መገናኛ ብዙሀን ላይ የሚያተኩር ነው ለዚህ ታዲያ ቀዳሚ መንደርደሪያ ዝግጅት እንግዳዬ አቶ ተሻገር ሽፈራው በአዲስ አበባ ዩኒቨርሲቲ የጋዜጠኝነት ትምህርት ቤት መምህር ነው ዛሬ መንደርደሪያውን እናያለን ይበልጡን በንግግር ተለይተው የሚታወቁት መገናኛ ብዙሀን ለዚህ ለሚነሱ ግድፈቶች ምን አስተዋጽኦ አድርገዋል፣ እንዴት የሚለውን እንመረምራለን። በጎ ርዕስ ነው፣ ብዙ ንግግር የሚጠይቅ የሚያስፈልገውን ጭምር ነው። ነገር ጥሩ ነው አሉ አቶ ተሻገር። የዚህ የዛሬ ፕሮግራማችን ውይይት ቢበልጡን በንግግር በአማርኛ ቋንቋ የሚታዩ ግድፈቶች ባዕድ ቃላትን መጠቀምና አንዳንዴም የቋንቋ አቀራረብ ሊኖረው ከሚገባው ሚዛን ያነሰ ነው፣ ወይም ደግሞ እንዲያውም እንዳንዳንዶች እያዘቀዘቀ ነዋ የሚባልበት ሁኔታ ነው። እስኪ እንደ ጋዜጠኛም እንደ መምህርም ሊበልጡን ጎልተው ከምታይባቸው አጋጣሚዎችና ሁኔታዎችም ጋር እያይዘ የምትታዘባቸውን እንመልከት። የአማርኛ ቋንቋ አጠቃቀም ግድፈቶች እየጎሉ ነው የሚለውን እንዴት ነው የምትመለከተው? አዎ፣ ይሄንን በተለይ በቀጥታ በሚተላለፉ የኤፍኤም ሬዲዮ ፕሮግራሞች አንጻር ልናየው የምንችል ይመስለኛል። በርግጥ በጋዜጦችም ላይ ተመሳሳይ ሁኔታ ይታያል። ግን በራሴ ግምት አሁን ያልከው ነገር ጎልቶ የሚታየው በኤፍኤም ራዲዮ ፕሮግራሞች የቀጥታ ስርጭቶች ላይ ነው። ምክንያቱም እነዚህ ፕሮግራሞች በተለምዶ ጋዜጠኝነት አሰራር የአርታኢው የስራ ድርሻ የሌለበት በቀጥታ ጋዜጠኛው ወይም ጋዜጠኞች አንድ ላይ ሆነው ቀጥታ እየተናገሩ የሚያስተላልፉት ነው የንግግር ቋንቋ ነው። እዚህ ላይ የቋንቋው ጥራት በጋዜጠኝነት እንደምንጠብቀው ላይሆን የሚችል ይመስለኛል። ግን ሁለት ነገሮችን ከዚህ ጋር እያይዘን ልንናገር የሚገባን ይመስለኛል። አንደኛ የቀጥታ የሬዲዮ ፕሮግራም የንግግር ቃና ያለው ነው። በተቻለ መጠን ጋዜጠኞቹ የመወያየት በቀጥታ የመናገር ተግባር ስለሚያከናውኑ በጽሁፍ እንደምናየው ሰዋሰው የተጠበቀ ንግግር ሊናገሩ ይችላሉ። ግን በተቻለ መጠን ጥራት ያለው በሰዋሰው በቃላት አመራረጥ ጥራት ያለው እንዲሆን ይጠበቃል። አንዳንድ ተሰጥኦ ያላቸው ሰዎች እንደዛ ያደርጋሉ። ጥሩ ጥሩ ተገቢነት ያላቸው ቃላትን በሰዋሰውም ደረጃ ብዙ መፋለት የማይታይበት በአድማጮችም ዘንድ በቀላሉ ሊረዱት የሚችል አይነት ይሆናል። ይሄ ብቻ ሳይሆን ቋንቋው ያው ኤፍኤም ብዙ ጊዜ አድማጮችም የሚካፈሉበት ስለሆነ የእነሱም ተጽዕኖ አለ። አንድ ላይ ሆኖ ነው የሚታየው እና በእነዚህ በኤፍኤም የሬዲዮ ስርጭቶች ላይ የሚታይ ይመስላል ብዙ እንግዳ ቃላትን፣ መደበኛ ያልሆኑ ቃላትን፣ ከቋንቋው ውጭ የሚመጡ ቃላትን አዘውትሮ የመጠቀም ነገር አለ። ሻገር ይሄ በተለይ በኤፍኤም ሬዲዮዎች የቀጥታ ስርጭት ላይ የሚታየው በሌሎችም አካባቢዎች እንደሚታየው በንግግርም ጭምር በህብረተሰቡ ውስጥ በቋንቋው ተገልጋዮች አካባቢ ቅድም እንደገለጽ ነው ስርዓትና የአነጋገር ዘይቤውን በንግግር እንኳን ብንወስድ ያልተከተለ የሚመስሉ አንዳንድ ጊዜ ያን አነጋገር የለመዱ ካልሆኑ ስለሚባለው ነገር መረዳት እስኪ ያቅታቸው ድረስ የሚሄድም አለ። አንዳንድ ሰዎች በአማርኛ ጀምረው በርካታ ባዕድ ቃላትን በልማድ ብዙ ጊዜ እንግሊዝኛ ነው የሚሰማው። ያለ ቦታቸው ቃላቱ ተወርውረው ምንን ለማለት እንደታሰበ ሳይገባ የሚቀርበት ጊዜ አለ። እንደ ሰዎች እውቀትና ደረጃ ሁሉ የሚለያይ ቢሆንም የንግግር ቋንቋ መሆኑና ያለ ጽሁፍ የሚደረግ ግንኙነት መሆኑ እንዳለ ሆኖ በቋንቋው ላይ የሚያሳድረው ተጽዕኖ ከዛ የሚርቅ አይመስልህም? በእርግጥ ይሄ ጥናት የሚገባው ይመስለኛል። አዘውትረን የምንናገረው ንግግር ነው። በሬዲዮ የመጣው የምንጠቀምበት የማስተላለፊያ መንገድ ለየት አለ እንጂ ከመደበኛ ቃላት ውጭ አማርኛም ሆኖ መደበኛ ያልሆኑ ቃላት መጠቀም፣ ከውጭ በትውስጥ የገቡ ቃላት መጠቀም የአንድ አካባቢ ወይም ከአንድ ሙያ ወይም የእድሜ ኩዮች ወይንም ከሙያ ጋር የተያያዙ ከእንደዚህ አይነት ሁኔታ የመነጩ ለሁሉም ቤተሰብ ያልሆኑ ቃላትን ያለመጠቀም ነገር ግን አሁን ያ በሬዲዮ ውስጥ መምጣቱ አዲስ ያደረገው ይመስለኛል። መገናኛ ብዙኃን መደበኛ ቋንቋ መጠቀም አለባቸው ከሚለው የተለመደ የሙያ ስነ ምግባር አንጻር ሲታይ ነው ጉድለቱ ገፎ የሚታየን ወረደም ለማለት ምናልባት ጥናት ያስፈልግ ይሆናል። እርግጥ ነው አንዳንድ ጊዜ እንደ ስፖርት ፕሮግራሞች በተለይ አሁን ይሄ ስፖርት በቀጥታ በሚተላለፍባቸው ፕሮግራሞች ላይ ከስፖርት ጋር የተያያዙ ከእንግሊዝኛ የተወሰዱ ቃላትን በብዛት የመጠቀም ነገር አለ እና ከስፖርት ቤተሰቦች ውጭ ለሚሰሙ ሰዎች እሱም አማርኛ መሆኑን ልንቸገርበት እንችላለን። ቴክኒካዊ የሆኑ ሌላውን ባይተዋር የሚያደርጉ ቃላት አሉ። ምናልባት ይሄ ጋዜጠኛ በስፖርት ጋዜጣ ላይ ቢጽፍ እንደዚህ አድርጎ ላይ ጽፈው ይችላል። አንደኛ ንግግሩ ፈጥኖ መልእክት ማስተላለፍን ይፈልጋል። ማሰብና መናገር እኩል በሆነ ሰዓት የሚከናወኑ ነገሮች ይሆናሉ በዚህ ደረጃ። ስለዚህ ጥንቃቄውም ያን ያህል ይጎላል። ሁለተኛ የኤፍኤም ሰዓቶች የሚሸፍኑት ሰፊ ጊዜም ለዚህ ነገሮችን ባጫጭሩ በጥራት ለማስተላለፍ እንዳንተጋ የሚያደርግ ነው። ሰዓቱ ሲበዛ ያንንም ያንንም የመናገርም አዝማሚያ ያለ ይመስለኛል። ግን ለዚህም ቢሆን ለመደምደም ጥናት የሚያስፈልገው ይመስለኛል የሚያግባባ ይመስለኛል። ተሻገር፣ ምናልባት እንደው አንድ ደረጃ ፈቅ አድርገን ብንመለከት በዝርዝር የሚታዩ ከተለያየ አቅጣጫ መመርመር የሚገባቸው ጉዳዮች እንዳሉ አሁን ባነሳቸው ነጥቦች ተመልክቷል። አንዳንድ ጊዜ በስራም የምንታዘባቸውን በይዘት የሚነገረውን አድማጩ የማይረዳው ደረጃ የሚሄደው ይህ የንግግር መፋለስ ሰዎች ለቃለ ምልልስ ሲቀርቡ የሚገጥመንን እውቀታቸውና ራሳቸውን የመግለጽ ችሎታቸው የሚለያይበት ሁኔታ እንደመኖሩ ቀደም ብለህ እንደገለጽከው ጠለቅ ያለ ጥናት ጠለቅ ያለ ምርመራ በቅርበትን መመልከት ይጠይቃል። ነገር ግን ምን ያህል ጎልቶ ይታይሃል? ሁለቱም እርስ በርስ የተያዘ ነው ይመስለኝ። በተለይ እነዚህ የኤፍኤም ሬዲዮ የቀጥታ ስርጭቶች ላይ ከችሎታ ማነስ ከእያንዳንዱ ጋዜጠኛ አቅም መለያየት ጋር የሚያያዘው እንዳለ ሆኖ ነው። በእንደዚህ አይነት የሬዲዮ ፕሮግራም የሚተላለፉት ዝግጅቶችን መልክም በተመለከተ አያይዘን ልንል የምንችለው ነገር አለ። ለምሳሌ ፕሮግራሙ የንግግር ፕሮግራም ነው። ከአድማጩም ጋር የሚደረግ ውይይት አለ። የእርስ በርስ የጋዜጠኞችም ጭውውት አለ። እዛ ውስጥ ከመደበኛው አነጋገር ወጣ ያሉ ነገሮች አሉ። ከስነ ምግባር አንጻር ለምሳሌ ብናይ ቁልምጫዎች፣ በጣም ያልተለመዱ ዛሬ ቀኑ አሪፍ ነው፣ ይመቻችሁ፣ ሞቅ ሞቅ እናደርገዋለን አይነት በቤታችን የምናወራው አይነት አነጋገር በጣም እየተለመደ ነው የመጣው እና በኤፍኤም የሬዲዮ ፕሮግራሞች እና ቤት ውስጥ የቤተሰብ አባላት የሚያወሩበት መንገድ ምናልባት አንዳንድ ቦታ እንደውም የተሻለ የቤት ውስጥ የቋንቋ መልክ ሊኖር ይችላል፣ እየጠፋ እንደሆነ እናያለን። በእርግጥ አንደኛው ዓላማቸው መዝናኛ የሆኑ ፕሮግራሞች ላይ የሚታይ ችግር ይመስለኛል። ሁሉም የኤፍኤም ፕሮግራሞች እንደዛ ናቸው ማለት አይደለም። የቀጥታ ቃለ መጠይቅ በጣም ቋንቋው የተስተካከለ፣ ማለት አስቀድሞ ተቀርጾ ታርሞ ልቅም ተደርጎ ለአድማጮች የሚቀርብ የሬዲዮ ፕሮግራም አለ። ይሄ ይህንን አይመለከትም። በቀጥታም በሚተላለፈው ላይ ጥሩ አቅም ያላቸው ጋዜጠኞች በሚሰሩት ጉዳይ ላይ ተዘጋጅተው ዝግጅቱ ደግሞ የቋንቋ አቅምንም ከፍ ያደርጋል። እነዚህ ያሉበትን እናያለን። ነገር ግን ወደ መዝናኛው ስንመጣ የሙዚቃ የስፖርት፣ በልዩ ልዩ ጉዳዮች ላይ ሀሳብ የሚሰበሰብባቸው እና ውይይት ያደረግባቸው ብዙ ፕሮግራሞች ላይ እንደዚህ አይነት ነገሮች ይታያሉ። እንግዲህ ምንድነው፣ በተለይ በስልክ ውይይት ሲደረግ አንዳንዴ የአድማጩ ቋንቋ በጣም ጎልቶ የሚሰማበት ሁኔታ አለ እና የጋዜጠኛው እና የአድማጩ ቋንቋ ተመሳሳይ የሚሆንበት ሁኔታ አለ። ነገር ግን የጥራቱ ጉድለት ይህን ያህል ነው ለማለት አሁንም ጥናት መደረግ አለበት ነው ከማጠቃለላችን መልካም ሰፊ ጥናት የቀረበ እይታም ይፈልጋል። በትዝብት የሚታዩ እንደ ጎላጎላ ብለው የሚነቀሱ ነጥቦችን ይልቁንም ደግሞ በንግግርና በቀጥታ የራዲዮ ስርጭት በኤፍኤም ፕሮግራሞች፣ በኢትዮጵያ ፕሮግራሞች ላይ የሚስተዋሉትን ዋና ዋና ጭብጦች ነው ያጋራሃን። ተሻገር ሽፈራው በአዲስ አበባ ዩኒቨርሲቲ የጋዜጠኝነት መምህር ተስፋ አደርጋለሁ። በሌላም ሆነ በዚህ ርዕስ መልሰን እናገኝሃለን። ለአሁኑ ግን ለጊዜህ አመሰግናለሁ። መልሰን እንደምናገኝህ ተስፋ አደርጋለሁ። ጊዜር ስጥልኝ እሻሉላ አመሰግናለሁ። አድማጮች፣ በተከታታይ ቅንብራችን በቅርቡ በአዲስ አበባ ዩኒቨርሲቲ የኢትዮጵያ ቋንቋዎች ጥናት ክፍል በርዕሱ ላይ በተካሄደ የጥናት ጉባኤ የታዩ ጭብጦችን ያክለን፣ የየዘርፉ ባለሙያዎችንም ጋብዘን ሰፋ ያለ ውይይት በተከታታይ የምናቀርብ መሆኑን ከወዲሁ ለማስታወቅ ሮዛ ፓርክስ የሚል ስም በምድረ አሜሪካ እጅግ የተከበረ ስም ነው። ለምን? ይህ በአውሮፓው የጊዜ አጠራር ፌብርዋሪ እየተባለ የሚታወቀው ወር የዩናይትድ ስቴትስ የጥቁሮች ታሪክ ወር ነው፣ ብላክ ሂስትሪ ማንት ይባላል። እኛም የተለያዩ ወቅቱን የሚመለከቱ ቅንብሮችን በየአጋጣሚው እያያዝንላችሁ እንመጣለን። ለዛሬ በሙያዊ ልምምድ ላይ ለመቆየት የተቀላቀለችን ሳሌም ሶሎሞን ያጠናቀረችውን ዘገባ ይዘናል። የሮዛ ፓርክስን የግል ማህደር የሚመለከት ቤት የያዙ ያዘ ቤተ መንግስትን የሚመለከት ዝግጅት አጠናቅራለች። እንደ አውሮፓ አቆጣጠር በ1948 ዓ ም በሞንትጎሞሪ አለባማ የህዝብ ማመላለሻ አውቶቡስ ጥቁሮች ሲሳፈሩ ከአውቶቡሱ በስተኋላ እንዲሆኑ፣ ወንበር ለነጮች ቅድሚያ እንዲሰጡ የሚያስገድዱ አሰራሮችን አንዲት ጥቁር አሜሪካዊት አሻፈረኛሉ። ሮዛ ፓርክስ በዚሁ ታሪካዊ እምቢታቸው የሲቪል መብቶች እንቅስቃሴ አይነተኛ ተምሳሌት ሆኑ። በዛሬው ዘገባ ከዚህ ታሪካዊ እምቢታቸው ባሻገር የሮዛ ፓርክ አስተዳደግ በርካታ ውጣ ውረዶች የሞላባቸው የትግል ታሪካቸውም አስቀድሞ የጀመረ እንደነበር በዚህ ሳምንት ለሕዝብ ይፋ የሆኑ መረጃዎች ያሳያሉ። በዋሽንግተን ዲሲ የሚገኘው የኮንግረስ ቤተ መጻሕፍት በትናንትና ዕለት ይፋ የሆኑ መዛግብት እንደሚያሳዩት ሮዛ ፓርክስ ከልጅነት እስከ እውቀት የኖሩት በዘር መድሎ፣ ሰቆቃና ሁከት መሆኑን ነው። በእጃቸው የጻፏቸው ደብዳቤዎች፣ ማስታወሻዎችና ማህደሮች በፍትህ መጓደል ቁጣ የተሞሉ ናቸው። የሮዛ ፓርክስ መቶ ሁለተኛ ዓመት የልደት በዓል በትናንትና ዕለት ታስቦ ሲውል ይፋ የሆኑት ሰነዶች እንደሚያሳዩት እኚህ አሜሪካዊት የጥቁር መብት ታጋይ ከዚህ በፊት ከምናውቃቸው ታሪካዊ ገለጻዎች በተጨማሪ የግል ህይወታቸውን፣ ስሜታቸውን፣ ትግላቸውንና ቁጣቸውን ያካተቱ ናቸው። ኤድሪያን ካነን በኮንግረሱ ቤተ መጻሕፍት የአፍሪካ አሜሪካውያን ታሪክ ምሁር ናቸው። ለሕዝብ ይፋ የሆኑት ሰነዶችና ደብዳቤዎች የሮዛ ፓርክስን ሶስት አብይ ገጽታዎች የሚያሳዩ ናቸው ይላሉ። ከማህበረተሰብ ምን እንደሚጠበቅባቸውና የህዝብ መሪ መሆናቸውን ጠንቅቀው ያውቃሉ። ሁላችንም ማንነታችንን ማሳወቅ እንደምንፈልግ ሁሉ እራሳቸውም ስለዚህ ጉዳይ ከራሳቸው ጋር ይታገላሉ። የታሪክ ማህደሮቹ ሰባት ሺ አምስት መቶ 2500 ፎቶግራፎችን ያካትታሉ። የታላቋን እንስት አሜሪካዊት የቀድሞ ህይወት የሚያስቃኙና የተለየ ገጽታ የሚሰጡ ይሆናሉ በሚል እሳቤ ነው ለህዝብ ይፋ የሆኑት። ሮዛ ፓርክስ በ ዘጠና ሁለት ዓመታቸው የዛሬ 10 ዓመት እስካረፉ ድረስ ብዙ ደብዳቤዎችን ጽፈዋል። ከአድናቂዎቻቸው ደግሞ በአጸፋው እጅግ ብዙ ደብዳቤዎችን ተቀብለዋል። ከእነዚህ ትውስታዎች መካከል ሮዛ ፓርክስ በልጅነታቸው ወንድ አያታቸው ጠመንጃ ይዘው ግቢውን ሲጠባበቁ ይተርካሉ። በጥቁር ህዝብ ጥላቻ ልባቸው አብጦ ነጭ ኮፍያቸው ሰማይ የጠቀሰው የኩክላክስ ክላን የኬኬኬ አባላት በዚህ የሁከት ዘመን ጥቁሮችን በመስቀል ላይ ሰቅለው በእሳት ያቃጥሉ ነበር። የሮዛ ፓርክስ አያት ግቢያቸውን አጥብቀው አጥረው ቤተሰባቸውን ሲጠብቁ አጠር መጠን ያለች ትንሽ ልጅ ያው በወቅቱ ላንቱታ ያልበቃች አብራቸው ትቀመጥ ነበር። ትንሿ ሮዛ ፓርክስ ከአያቷ ጋር ነቅታ ቤተሰቧን ከኬኬኬ በንቃት ትጠብቅ ነበር። ታዳጊዋ ሮዛ ፓርክስ ባንዱ ደብዳቤያቸው ቤተሰባቸውንና እሳቸውን ሊያጠቃ የሚመጣውን ፈጣሪ ድብን ያርገው እያሉ ያስቡ እንደነበር ጽፈዋል። ብዙውን ጊዜም ጂም ክሮ የሚባለውን አስተዳደር አጥብቀው ይጠሉ ነበር። በኮንግረሱ ቤተ መጻሕፍት የሮዛ ፓርክስን ታሪካዊ ማህደር ያሰናዱት ማርሲያ ባትል እንዲህ ይላሉ። ክቡራትና ክቡራን አድማጮች ለምሽቱ ያሰናዳናቸው ዝግጅቶች የተጠናቀቁ በስቱዲዮ ፕሮግራሙን ይመራልን ንጉሥ ታምሬ ነው። እንደዚሁም ኬት ሆልምስ ተረኛው መሐንዲስ ነው። በምሽቱ ፕሮግራሙ ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችው እኔ ሰሎሞን አባተና አሉላ ከበደ ነን። አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ ከዚህ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ደህና እደሩ። ክቡራትና ክቡራን አድማጮች።